Voice of America የፌዴራሉ አቃቤ ህግ ከሁለት ወራት በፊት የኢትዮጵያ አየር መንገድ ንብረት የሆነውን አውሮፕላን ወደ ጄኔቫ ከተማ የወሰደውን ረዳት አብራሪ ሀይለመድህን አበራን በማገት ወንጀል ከሰሰ። በመቶ ሺዎች ዩሮ የሚገመት ጉዳት መድረሱን በክሱ ላይ ተመልክቷል። መለስካቸው አምሀ ተከታዩን አጭር ዘገባ ልኮልናል። የካቲት 9 ቀን 2006 ዓ.ም ከአዲስ አበባ በካርቱም ሱዳን በኩል ወደ ሮም ሲበር የነበረውን የበረራ ቁጥር ኢቲ 702 ቦይንግ አውሮፕላን ወደ ጄኔቭ እንዲያመራ ያደረገው ረዳት አብራሪ ኃይለመድን አበራ በፌዴራሉ አቃቢ ሕግ ሁለት ክሶች ቀርበውበታል። በአንደኛው ክስ የአውሮፕላኑን የመዳረሻ አቅጣጫ ያለ አግባብ በማስቀየር ከኢትዮጵያ አየር መንገድ ፈቃድ ውጪ ወደ ስዊትዘርላንድ አየር ክልል ውስጥ በመግባት ተሳፋሪዎችና የአውሮፕላኑ ሰራተኞች ህይወትና ደህንነት አደጋ ላይ እንዲወድቅ አድርጎ በመጨረሻ በጄኔቭ ከተማ ውስጥ ያለ መዳረሻው እንዲያርፍ በማድረጉ እና ተሳፋሪዎቹን ለአደጋ በማጋለጡ በፈጸመው በህገወጥ መንገድ በጉዞ ላይ ያለን አውሮፕላን በመያዝ ወይንም ማገት ወንጀል የሚል የወንጀል ድርጊት ዘርዝሮበታል። ሁለተኛው ክስ ደግሞ በሕገ ወጥ መንገድ በጉዞ ላይ ያለን አውሮፕላን አስጊ ሁኔታ ላይ መጣል የሚል ነው። የፌዴራል አቃቤ ህግ የክስ ማመልከቻ እንደሚያመለክተው በዚህ ህገ ወጥ በተባለ ድርጊት ምክንያት የ235336 ነጥብ 42 ዩሮ የሚገመት ጉዳት እንደደረሰ ይጠቁማል። አጋቢ ሕግ ካቀረበው የክስ ማመልከቻ ጋር የሰውና የሰነድ ማስረጃዎቹን ዝርዝርም ማያያዙ ታውቋል። አጋቢ ሕግ በፌዴራል ከፍተኛ ፍርድ ቤት ክስ የመሰረተበት ረዳት አብራሪ ኃይለ መድህን አበራ እስከ ዛሬም አውሮፕላኑን ባሳረፈበት በስዊትዘርላንድ በፖሊስ ቁጥጥር ስር እንዳለ ይታወቃል። መለስካቸው ካቸው ለአሜሪካ ድምፅ ሬዲዮ ከአዲስ አበባ